ፎን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት 60 ሰንተንስ ፎር ለርኒንግ ቆንሲል አስመራ። አቶ ዮሐንስ የአሜሪካን ቆንሲል ሆኖ አስመራ ውስጥ እንደ ደረሰ አገረ ገዥውን ለመገናኘት ወደ አገር ግዛት መስሪያ ቤት ሄደ። ይህ የአገር ግዛት መስሪያ ቤት ነው? አስፈጻሚ አዎ፣ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለው ጌታዬ? ቆንሲልነት ስሜ ዮሐንስ ይባላል። በአስመራ ውስጥ በቆንስልነት ስራ እንዳገለግል ከአሜሪካን መንግስት የተላኩ ነኝ። ከሀገረ ገዢው ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባኝ ሊነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀው ድረስ ፈቃደው ቢሆን እዚህ ገብተው ሊቆዩ ይወዳሉ? አመሰግናለሁ። አገረ ገዡ መምጣትዎን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥተዎታል። ይህ የአገር ግዛት መስሪያ ቤት ነው? አዎ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለሁ ጌታዬ? ስሜ ዮሐንስ ይባላል። በአስመራ ውስጥ በቆንስልነት ስራ እንዳገለግል ከአሜሪካን መንግስት የተላኩ ነኝ። ከአገረ ገዢው ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባ ሊነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀዎ ድረስ ፈቃዶ ቢሆን እዚህ ገብተው ሊቆዩ ይወዳሉ? አመሰግናለሁ። አገረ ገዢው መምጣትዎን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥተውታል። አቶ ዮሐንስ የአሜሪካን ቆንስል ሆኖ አስመራ ውስጥ እንደ ደረሰ አገረ ገዢውን ለመገናኘት ወደ አገር ግዛት መስሪያ ቤት ሄደ። ይህ የአገር ግዛት መስሪያ ቤት ነው? አዎ፣ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለሁ? ጌታዬ። ስሜ ዮሐንስ ይባላል። በአስመራ ውስጥ በቆንስልነት ሥራ እንዳገለግል ከአሜሪካን መንግሥት የተላኩ ነኝ። ከአገር ገዢው ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባኝ ሊነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀው ድረስ ፈቃደው ቢሆን እዚህ ገብተው ሊቆዩ ይወዳሉ። አመሰግናለሁ። አገረ ገዡ መምጣትህን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥቶወታል።